ዳሲያ ሀለ እግዝእትነ ማርያም ድንግል ወላዲታ አምላክ ዘይት ነበብ በይለ ተሰኑይ ፈቀደ እግዚአብሔር ያግዕዞ ወላዳ ምዙነ ወተኩ ዘልብ ወያግቦ አባዘት ካት መንበሩ ሳል ለነ ቅድስት ሰረቀ በስጋም ድንግል ዘይን በለ ዘራብሲ ዋዳነነ ለሄዋን እንታሳታ ከይሲ ፈታ ላይሊሃ እግዚአብሔር እንዘይል ብዙሃ በዞ ለማምቺ ወለ ጻይረቺ ሰምረ ልቡ አበፍቅረሰ ዋጋዛ ሳሊ ለነ ቅድስት ኢየሱስ ክርስቶስ ቃል ዘተሰባ ዋደረ ላይሌነ ወርዒነ ስባቲሁ ከመስባህተ ሃዱ ዋህር ላብኹ ሰምረ ይሳለነ ሳሊ ለነ ቅድስት ርእየ ኢሳይያስ ነቢይ በመንፈሰትንቢት ምስጥሮ ላማኑኤል ወበይንተዝ ጸራ እንዘይብል حسان تولى لنا ولد توبى لنا سالي لنا قدست تفسى وتعسى يا زمد وعلى مهاو اسمع افكاروك زي عبير العالم ومتو ولدو وعيدا كما هو كله زي عمن بوتوس كالعالم فنو لنا مزرعيته الاولى سالي لنا قدست زهلو ويهلو زمسع وكعيدا إنس يسوس كريستوس ቃል ዘተሰባ ዘይንመለውላጤ ኰነ ፍጹመ ሰብ ኢተባአደ ወይ ተፈልጠ በኩሉ ግብሩ ወልድ ዋሕድ አላ አህዱ ራይ ዋህዱ ህላዌ ዋሃዱ መለኮት ዘእግዚአብሔር ቃል ሰአሊ ለነ ቅድስት ተፈሲ ኦ ቤተለሄ ማህገሮሙ ለነቢያት ስተወስመዛቤ ተወልደ ክርስቶስ ዳግማይ አዳም ከመያግቦ ለአዳም ቀዳሚ ብሲ ምድር ውስጥ ተገነት ይሳ ኦ አዳም መሬት አንተ ወት ውስተመሬት ውስጥ መሬት ሀባህሎት ብዚት ኃጢአት በየት በዝህ ጸጋ እግዚአብሔር ሰዓል የለነ ቅድስት ትትፌሳው ትታሰ ኩሉ ነፍስ ተሰ ምስለ ምላይ ለክርስቶስ ንጉስ ይጸሩ ወይብሉ ስብሃት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ስመ ሰሓረ ዘትካት ወነሰተ ምኵሮ ለጸላዪ ወሰጠጠ መጻፈ እዳሆም ለአዳም ወለሄዋን ወረሰዮም አጋዘያነ ዘተወለለነ በአገረ ዳዊት መድኃኒነ ኢየሱስ ክርስቶስ ሳሓሊ ለነ ቅዱስት ብርሃን ዘበአማን ዘያበርህ ለኵሉ ሰብ ለለ ነብር ውስተ አለም በይንተ ፍቅረ ሰብ መጻኢከ ውስተ አለም ወኵሉ ፍጥረት ተፈሳህ በምጻእትከ እስማዳንኮ ለአዳም እምሰይተት ወረሰይካ ለሔዋና አጋዚተ እምጻይረሞት ወሃብከነ መንፈሰ ልደት ባረክናከ ምስለ መላይቲከ ሳሊ ለነ ቅድስት